SBS radio Wa ya chadwa, Wa dua roqua, yet let him so yad master gua. Some might a cassag daswa. Ah dua. bit chivicha luna, but as በመስዋዕት ክንድሽ ዜና አበው ታደሙ እንደ ገና ዋድዋ የዘር አጽመ ርስቷ የደም ትቢያ መቀነቷ በሞት ከባርነት ስሬት በደም ለነጻነት ስልት አበው የተሰዉብሽ ለት አድዋ የኩሩ ትውልድ ቅርሷ የኢትዮጵያዊነት ምስክሯ አድዋ የኩሩ ደምብ ባንቺ ጽዋ ታድማ በማዘንበሏ አጽምሽ በትንሣኤ ነፋስ ደምሽ በነጻነት ዋ ሲቀሰቀስ ትንሣኤዋ ተግ ሲል ሲንር ትቢያዋ ብር ትር ሲል ጥሪዋ ድውልም ሲል ጋሻዋ ሲያስተጋባ ከበረዋ ሲያስገመግም ዳኛው መድፎዋ የአባ መቻል ያባ ዳኘው የአባ ነፍሶ ያባ ቃኘው ያባ በለው በለው በለው ሲለው በለው በለው በለው! ዋ አድዋ አድዋ የትናንትናዋ ይኸው ባንቺ ሕልውና በትዝታሽ ብፅዕና በመሥዋዕት ክንድ ዝና በነጻነት ቅርስሽ ዜና አበው ተነሱ እንደገና! ዋ ዋ ያች አድዋ አድዋ ሩቋ የዕለት ምሰሶ አድማስ ጥጓ ሰማይ ጠቀስ ጭቃግ ዳሷ! እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ ፖ